ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ውድ አድማጮቼ እንደምን አመሻችሁ። እግዚአብሔር እየተመሰገነ ይሁን። ጌታችንና አምላካችን በነበርንበት ስፍራ ሁሉ በሰላም ውስጥ ጠብቆን እንደገና ደግሞ ለዚህ ይቺ ለተወደደች ምሽት እንድንበቃ ከቃሉም ማዕድ እንድንካፈል ረድቶናል። እግዚአብሔር አምላካችን እቺን ቀን ብቻም ሳይሆን ነገንም ደግሞ እንደሚታደገን ተስፋ እናደርገዋለን። አዎ ታላቅነትና ክብር የሚገባውን ልዑል እግዚአብሔር አምላካችንን እያመሰገንን በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን ማለት ነው። በእውነት በየምሽቱ እግዚአብሔር አምላካችን ከቃሉ ማድ ድንቅ የሆኑ ነገሮችን አዳዲስ መገለጦችንም እያስተማረን ነው። ዛሬም ይህ ታላቅና ገናና የሆነው እግዚአብሔር አምላካችን እንዲሁ በባርኮቱ ይገናኝናል። እንዲህን በለውስቴ ካችን በእውነት ታላቅነት ክብርና ምስጋና ይገባዋል። እግዚአብሔር አምላካችን በኑሯችን ላይ ነግሶ ከማየት በስተቀር ደስ የሚለን በዚህ ምድር ላይ ምን አለ ወገኖቼ? እግዚአብሔር ለዘላለሙ የተባረከ ይሁን። እናመስግን። ጌታ እግዚአብሔር አምላካችን ሆይ፣ እነሆ ከናፍርቶቻችን የረከሱብን እኛ ባሪያዎች ልጆችህን በጌታ በኢየሱስ ክርስቶስ ወደህን እንደገና ደግሞ ከወደቅንበት አንስተ በቤት ውስጥ እንድንቆም አቤቱ አምላካችን ሆይ ታላቁንና ዘላለማዊ ስምህን እንድንጠራ ደግሞ የልጅነትን መብት ስለ ሰጠህን ክብር ለስሜ ይሁን እንላለን። ጌታ ሆይ ከዚህ የበለጠ በምን ቋንቋ እናመሰግንሃለን? በምንስ ቋንቋ እንገልጠሃለን? እግዚአብሔር ሆይ ታላቅነት ለአንተ ይገባል። ክብርና ምስጋና ለአንተ ይገባል። እግዚአብሔር አምላካችን ሆይ በእውነት በዚህች ምሽት ደግሞ እያንዳንዳችንን ድንቅ በሆነው መገለጥ እግዚአብሔር አምላካችን ሆይ እንድትገናኘንና እንድታስተምረን አስተማሪውንም መንፈስ ቅዱስ ልከ ደግሞ የሚገባንን ነገር የምንኖርበትን ነገር የምንታነጽበትን ነገር እግዚአብሔር ሆይ በዚህች ምሽት በልባችን ጽላጽፈ ጽፈ እንድታስቀርልን እንለምንሃለን። ሁሉን ነገር ደግሞ እግዚአብሔር ሆይ ከምንለምነው በላይ ስለምታደርግ እጅግ አድርገን እናመሰግንሃለን። ኖ ከምንማረው ከዚህ ከኦሪት ዘፍጥረት መጽሐፍ እግዚአብሔር ሆይ ድንቅን ነገር እንድታስተምርን ከይስሐቅ ሕይወት ከያዕቆብም ሕይወት እግዚአብሔር አባቴና አምላኬ ሆይ ታላቅን ነገር ደግሞ ገልጠ እንድታስተምረን ከነ ርብቃም እግዚአብሔር አምላኬ ድንቅ የሆነውን ነገር ገልጠ እንድታስተምረን እንለምንሃለን በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም። አድማጮቼ ባለፉት ጥናቶቻችን ስለ አብርሃም ሞት የመንትዮቹ የኤሳውና የያዕቆብ ከይስሐቅና ከርብቃ መወለዳቸው እንዲሁም በዚህ ምዕራፍ ውስጥ አብርሃም ከየጡራን ስለ ማግባቱና ከእርሷም ልጆችን ስለ መውለዱ በስፋት መመልከታችን የሚታወስ ነው። ወደ ምዕራፍ ሀያ ስድስት ተሸጋግረን በመጨረሻ ላይ እግዚአብሔር ለይስሐቅ ስለ መገለጡና ቃል ኪዳኑንም እንዳጸናለት መመልከታችን የሚታወስ ነው። እግዚአብሔር ወገኖቼ፣ እኛ ምንም ደካሞች ብንሆን በድካማችን ላይ እግዚአብሔር ተገልጦ ደግሞ ብርታቱን እኖ ያረጋግጣል። የኔና የእናንተ ድካም በጌታ ብርታት ይለወጣልና ወድቅ ያለው ደክም ያለው ከአሁንስ በኋላ ከእግዚአብሔር ጋር እንዴት አድርጌ ራመዳለው በማለት ለሰይጣን ዕድል ፈንታ አንስተው፣ መጽሐፍ ቅዱሶቻችሁን እስቲ እንደ ወትሮ ሁሉ ገለጥ ገለጥ አድርጉና ኦሪት ዘፍጥረት ምዕራፍ 26 ከቁጥር ሦስት እስከ አራት ያለውን የተመልከቱ። እንዲህ ይላል፣ በዚህች ምድር ተቀመጥ፣ ከአንተም ጋር እሆናለሁ፣ እባርካለውም እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። የምድርም አዛብ ሁሉ በዘርህ ይባረካሉ ይለዋል። ለማ ለይስሐቅ። ተመልከቱ ወገኖቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን እግዚአብሔር የይስሐቅን ምን አለው? ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ ብሎት ነበረን ማ እግዚአብሔር ለይስሐቅ። አዎ ወገኖቼ፣ ይስሐቅ አባቱ አብርሃም አትሂድ ወደ ተባለው ወደ ግብፅ በመውረዱ ያጋጠመውን ፈተና ስለሚያውቅ ነው። ይህ ሁኔታ የሚያሳየን ኀጢአት ከአባት ወደ ልጅ መተላለፍ የሚችል መሆኑን ነው። ኀጢአት በቀላሉ ከአንዱ ትውልድ ወደ ሌላ ትውልድ ይተላለፋል ማለታችን የሚታወስ ነው። ስለሆነም እግዚአብሔር ለይስሐቅ በረሃቡ ጊዜ ግልጽና ውስን መመሪያ ሰጠው። ከይስሐቅም ጋር የገባውን ቃል ኪዳን አጸና እንዲህ በማለት በዚህች ምድር ተቀመጥ ከአንተም ጋር እሆናለሁ አለው። አዎ እባርክሃለውም እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትንም አላጸናለሁ ዘርህንም እንደ ሰማይ ከዋክብት አበዛለሁ እነዚህንም ምድሮች ሁሉ ለዘር ይሰጣለሁ፣ የምድርም አዛብ ሁሉ በዘር ይባረካሉ ሲል እነሆ ከይስሐቅ ጋር ቃል ኪዳን ገብ እግዚአብሔር ይስሐቅን ምድሪቱን አትልቀቅ፣ ወደ ግብፅም አትውረድ፣ ከአባትህም ከአብርሃም ጋር የገባሁትን ቃል ኪዳን ለአንተም አጸናለሁ ሲለው እንመለከታለን። ስለዚህም ሦስት ጥፍ የሆነውን ቃል ኪዳን ደግሞ አጸናለት። አንደኛ ምድሮን። ምን በማለት ለዘርህ ሁሉ እነዚህን ምድሮች እሰጣለሁ አለው። ሁለተኛ ደረጃ ደግሞ ምን አጸናለት? አሕዛብን ዘርህን እንደ ሰማይ ከዋክብት ታበዛለሁ አለው። በሦስተኛ ደግሞ በረከትን ምን አለው? የምድር አሕዛብ በዘርህ ይባረካሉ አለው። አስተውሉ ወገኖቼ፣ ይህ ታላቅ መባረክ ነው። የምድር አሕዛብ ሁሉ በዘርህ ይባረካሉ አለው ሁሉ አዎ፣ ቁጥር አምስት አብርሃም ቃሌን ሰምቷልና፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና ይሏል። በዚህ ጊዜ እግዚአብሔር ገና የሙሴን ሕግ አልሰጠም ነበር። አብርሃም በሙሴ ሕግ ሥራ አልነበረም። ሆኖም ግን እግዚአብሔር የሚያዘውን በእምነት እየተቀበለ በተግባር ይተረጉም ነበረ። እምነቱን በተግባር የሚገልጽ ሰው ነበርና አብርሃም። ዛሬ ብዙ ሰዎች በክርስትና እምነታቸው እውነትን እያጡ በመቸገር ላይ ናቸው። አንድ ቀን አንዲት ሴት ወደ እኔ መጥታ አማኝ እንደሆነች ነገር ግን ስለ እምነቷ እርግጠኛ እንዳልሆነችና ምንም እንደማይሰማት መሰከረችልኝ። የሚደንቅ ነው። እርግጠኛ ስላልሆነችበት ምክንያት ላነጋግራት አልፈለግኩም፣ ምክንያቱም በሴትየዋ ሕይወት ውስጥ ምንም አይነት የተግባር እንቅስቃሴ እንደሌለ ተረድቻለሁና። እሷን በክፍሉ ጥግ ተቀምጣ ሌባ ጣቷን እያነቃነቀች አምናለሁ ደግሞም አንድ ታላቅ ነገር በሕይወቴ እንዲፈጠር እፈልጋለሁ ስትል ተናገረች። ለምሳሌ ለእናንተ በአንድ አገር ውስጥ ሆኜ ገንዘብ በባንክ እንደላኩላችሁ ብነግራችሁ ወደ ባንክ ቤት ሄዳችሁ ገንዘቡን ለመውሰድ እንቅስቃሴ ታደርጋላችሁ እንጂ ባላችሁበት ቦታ ቁጭ ብላችሁ ገንዘቡ ወደ እናንተ እንዲመጣ አትጠብቁትም። እንግዲህ እምነት በተግባር ካልተተረጎመ በስተቀር በራሱ የሞተ ይሆናል። ወገኖቼ ይህችም ሴት እምነቷን በተግባር ለመተርጎም እንቅስቃሴ ብታደርግ ኖሮ በሕይወቷ ውስጥ ታላላቅ ለውጦች ሲደረጉና ሲከናወኑ ማየት ትችል ነበር። እምነት ወገኖቼ ተግባራ ተግባራዊ እንቅስቃሴ ይፈልጋል። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ተባለ አይደለም እንዴ? አዎ። እግዚአብሔር ይስሐቅን የሚለው እንደ አባቱ እንደ አብርሃም እምነቱን በተግባር የሚተረጉም ሰው እንዲሆን እያደፋፈረው እየገፋፋውም ነው። ይስሐቅ ርብቃን ሚስቴ አይደለችም ስለ ማለቱ የሚያወሳውን ክፍል ደግሞ ከቁጥር ስድስት ነው የምናገኘው። ይስሐቅ በገሬራ ተቀመጠ ይላል። ገሬራ በደቡብ በኩል የሚገኝ አገር ነው። አብርሃምና ይስሐቅ ሁለቱም በዚህ ምድር ደቡባዊ ክፍል ይኖሩ ነበረ። በእርግጥ አብርሃም ይኖርበት ከነበረው ሰሜናዊ ክፍል እስከ ሴኬም ድረስ መጥቶ ነበር። በኋላ ግን ወደ ደቡቡ የሄብሮን ክፍል ተመልሶ ኖረ። እስቲ ቁጥር ሰባት ላይ የሚያወሳውን ቶሎ ብለን እንመልከት። የዚያም ስፍራ ሰዎች ስለሚስቱ ጠየቁት፣ እርሱም እህቴ ናት አለ የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገሉኝ ብሎ ሚስቴ ናት ማለት እንፈርቶአልና እርሷ ውብ ነበረችና ይለናል። ተመልከቱ ወገኖቼ በዚህ ክፍል ይስሐቅ የአባቱን ኃጢአት ሲደግም እንመለከታለን። እግዚአብሔር ወደ ግብፅ እንዳይወርድ አዞት ነበር። እርሱም ወደ ግብፅ አልወረደም። ነገር ግን ወደ ገሬራ ምድር ሄደ። በገሬራም አንዳንድ ሰዎች ርብቃን በፍትወት ስሜት ሲመለከቷት በማየቱ ይስሐቅ ርብቃን አንቺ ሚስቱ አይደለውም እህቱ ነኝ ብለሽ ንገሪያቸው ሲል ከአባቱ ጋር የሚመሳሰል ውሸትን ዋሽ። የይስሐቅ ውሸት ከአባቱ ስህተት የሚለየው አብርሃም ግማሽ ውሸት ሲዋሽ፣ ይስሐቅ ግን ሙሉ ውሸት በመዋሸቱ ነው። ከቁጥር ስምንት እስከ አስር ያለውን ተመልከቱ። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ ታየ። አቢሜሌክም ይስሐቅን ጠራው እንዲህም አለው፣ እነሆ ሚስትህ ናት። እንዴት እስርሷን እህቴ ናት አልክ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቢሜሌክም አለ፣ ይህ ያደረክብን ምንድር ነው? ከሕዝብ አንዱ ከሚስትህ ጋር ሊተኛ ጥቂት በቀረው ነበር ኀጢአትንም ልታመጣብን ነበር ሲለው እንመለከታለን። ይስሐቅ እነዚህ ሰዎች ኀጢአትን በማድረግ ሕይወታቸው በአደጋ ላይ እንዳይወድቅ አድርጎ ነበር። ከዚህም የተነሳ አቢሜሌክ እንዲህ አሉ። አቢሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ ይላል። አቢሜሌክ የይስሐቅ መልካም ጓደኛ ሆነ። አባቱ አብርሃም በሕብረተሰቡ ዘንድ አክብሮት እንደ ነበረው ሁሉ ይስሐቅም አክብሮትን አገኘ። በሕብረተሰቡ ዘንድ ይስሐቅ በገራር ስለ መበልጠጉ የሚያወሳው ክፍል ደግሞ ቀጥሎ ይገኛል። እንዲህ ይላል፣ ይስሐቅም በዚያች ምድር ዘሩን ዘራ፣ በዚያች ዓመትም መቶ እጥፍ አገኘ፣ እግዚአብሔርም ባረከው ይላል። እግዚአብሔር ከእርሱ ጋር ነበረ። እግዚአብሔር ለእነዚህ ሰዎች አብርሃምን ከጠራበት ጊዜ ጀምሮ የገባው የበረከት ቃል ኪዳን ስለነበር በዚያው በረከት መባረኩን ቀጥሏል። ይህ በረከት ምድራዊ በረከት ነው። በምድሪቱ ምስ ካሉ እግዚአብሔር እርሻቸውን እንደሚባርክ፣ የተትረፈረፈውን ምርት እንደሚሰጣቸው በገባው ቃል መሠረት እንዳደረገላቸው እግዚአብሔር ከእርሱ ጋር በኅብረት እስከሄዱ ድረስ በረከቱንም ለበጎ እንደሚያደርግላቸው ሲያጸና እንመለከታለን። እግዚአብሔር ለእኛ እንዲህ ያለውን ምድራዊ በረከት አይደለም ቃል ኪዳን የገባለን፤ በአንጻሩ ግን ሰማያዊና መንፈሳዊ በረከቶችን ሊሰጠን ቃል ገብቶልናል። ሆኖም እነዚህ በረከቶችም የሚገኙት ከእርሱ ጋር መልካም ኅብረት ሲኖረንና እንደ ፈቃዱና እንደ ቃሉ ስንመላለስ ብቻ ነው እኛ ሕይወታችንን ለእርሱ ብንፈቅድለት በመንፈሳዊ ሕይወታችን አብዝቶ ሊባርከን እግዚአብሔር ምን ጊዜም ፈቃደኛ ነው በዚህ ክፍል እግዚአብሔር ይስሐቅን አብዝቶ ሲባርከው እንመለከታለን ባለጠጋ ሰውም ሆነ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር የሚለውን ቃል ከቁጥር ዐሥራ ሦስት እናገኛለን ይስሐቅ አብዝቶ እንደ ተባረከ በዚህ ክፍል መረዳት ይቻላል። እርሻው መቶ እጥፍ አፍርቷል። ምናልባት እንደ አብርሃምና እንደ ያዕቆብ ይስሐቅ በጣም ጥሩ ሰው አይደለም እንል ይሆናል። ነገር ግን እርሱም አብዝቶ የተባረከ ታላቅ ሰው መሆኑን ከዚህ ክፍል እንረዳለን። የይስሐቅ ሕይወት ከአብርሃም ጋር የተሳሰረ መሆኑ እጅግ ጠቃሚ ነገር ነው። የይስሐቅ ልደቱና ሕይወቱ ከአብርሃም የሕይወት ልምምዶች ጋር የተዋህዱ ናቸው። የአብርሃምና የይስሐቅ የአባትና ልጅ ፍቅርና ኅብረት የአብንና የወልድን ፍቅርና ኅብረት የሚያሳይ ምሳሌ ነው። እኔን ያየ አብን አይቷል አለ ጌታ ኢየሱስ ዮሐንስ 14 ቁጥር 9። እንደ ሊቀ ካህንነቱ ሲጸልይም እንድሠራ የሰጠኸኝን ፈጽሜ በምድር አከበርኩ በማለት ተናገረ ዮሐንስ 17 ቁጥር 4። እንዲሁም አባቴ እንደሚሠራ እኔም እሠራለሁ ብሏል። ዮሐንስ 5 ቁጥር 17። ስለዚህ የይስሐቅ ታሪክና የአብርሃም ታሪክ በተያያዘ ሁኔታ የሚጠቀስ መሆኑ ትክክል ነው። በዚህ ከምናጠናው ምዕራፍ እንደተመለከትነው ነው፣ ይስሐቅ ከድካሙ የተነሳ የአባቱን ኃጢአት በመድገም ተላለፈ። ሆኖም የእግዚአብሔር ቃል ግልጽ እንደሚያደርገው ይስሐቅ በዚች ምድር ታላቅ ሰው ነበረ። ቁጥር ዐሥራ አራት የበግና የላም ከብትም ሎሌዎችም እጅግ በዙለት፣ የፍልስጤም ሰዎች ግን ቀኑበት ይላል። ፍልስጤማውያን የይስሐቅን ብልጥግና በማየታቸው ቀኑ። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማስዋቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው የሚለውን ደግሞ ከቁጥር ዐሥራ አምስት እናነባለን። አብርሃም በዚያች ምድር ጉድጓዶችን ቆፍሮ ነበር። እነዚህ ጉድጓዶች አሁን የልጁ የይስሐቅ ሆነዋል። አንድ ቀን ግን በጠዋት ተነስቶ ወደ ጉድጓዶቹ በሄደ ጊዜ ሁሉም ጉድጓዶች ተደፍነው አገኘ። ይህም የሆነውም በፍልስጤማውያን ነበር። ይህ እንግዲህ የመጀመሪያው የፍልስጤማውያን የጠላትነት ሴራና ሥራ ነበረ። ልብ በሉ፣ የመጀመሪያው የፍልስጤማውያን ሴራና ሥራ የነበረው ምንድን ነው? አብርሃም የማሶን ጉድጓድ ኖ ፍልስጤማውያን ሲደፍኑት የምንመለከተው ነው። ይህም እስከ ንጉሥ ዳዊት ድረስ የማያቋርጥ ጦርነትን አስከተለ። ቁጥር 17 አቢሜሌክም ይስሐቅን ከእኛ ተለይተ ሂድ፣ ከእኛ ይልቅ እጅግ በርትታልና አለው ይላል። ይህ ሰው አቢሜሌክ ይስሐቅን እዚህ በመሆንህ ከፍተኛ ችግር እየፈጠርክ ነውና ብትሄድ ይሻላል ሲለው እንመለከታለን። አቢሜሌክ ለይስሐቅ ትልቅ አክብሮት ነበረው። አሁን ደግሞ በመቀጠል ከቁጥር ዐሥራ ስምንት እስከ ሀያ ባለው ክፍል ይስሐቅ በገሬራ ጒድጓዶችን ስለ መቈፈሩ የሚያወሳውን እንመለከታለን። ይህ የይስሐቅ ሕይወት ለሚያነበው ደካማ መስሎ ይታያል። ነገር ግን አይደለም። አባቱ ይኖርበት ወደ ነበረው ምድር መመለሱን ልብ ልናደርግ ይገባናል። እንዲህ ይላል ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና፣ አባቱ ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆ ውስጥ ቈፈሩ። በዚያም የሚመነጭ የውሃ ጉድጓድ አገኙ። የገሬራ አገር እረኞች ከይስሐቅ እረኞች ጋር ውሃው የእኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና ይላል ይህ ጥቅስ በሁለቱ እረኞች መካከል የተካሄደውን የመጀመሪያውን ጥል ወይም ትግል ያሳየናል። ቁጥር አንድና ሁለት። ሌላ ጉድጓድም ማሱ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉም። ስሟንም ሮሆቦት ብሎ ጠራት፤ እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን ይላል በመጨረሻ የቆፈረውን ጉድጓድ ስም ሮቦት ብሎ ጠራው። ትርጓሜውም እግዚአብሔር አሰፋልን ማለት ነው። ከዚያ በፊት ጒድጓዶችን እየቆፈረ የገሬራ ሰዎች እየተጣሉት ይወስዱበት ነበረ። እርሱም ተስፋ ሳይቆርጥ ወደ ሌላ ስፍራ ፈቀቅ እያለ ሌሎች ጒድጓዶችን ይቆፍር ነበረ። ይህም የይስሐቅን ታጋሽነት ያሳየናል። ዳዊት እንዲህ ያለ ትዕግሥት አልነበረውም። ሐዋርያው ጴጥሮስም ትዕግሥት ይጐለው ነበር። እኛም እንደዚሁ ነን ዛሬ። ነገር ግን ከይስሐቅ ሕይወት ትዕግሥትንና ተስፋ ሳይቈርጡ መሥራትን በዚህ ምድል ማግኘትን እንማራለን። ይስቅ ወደ ቤርሳቤ ስለ መሄዱና እግዚአብሔርም ሊያጽናናው ስለ መገለጡ የሚያወሳውን ደግሞ ከቁጥር አ 3ና 24 እንመለከታለን። እግዚአብሔር ሊያጽናናው እንደ ተገለጠ በእጅጉ ከዚህ ክፍል እናያለን። እግዚአብሔር ከዮሴፍ በስተቀር ለሁሉም የእምነት አባቶች ተገልጦላቸዋል። ለአብርሃም፣ ለይስቅ፣ ለያዕቆብም ተገልጦላቸዋል። በዚያም መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳንን ተከለ። የይስሐቅም ሎሌዎች በዛ ጒድጓድ ማሱ ይላል። አሁንም ይስሐቅ በዚህ ስፍራ ጒድጓድ ሲቆፍር እንመለከታለን። ስለ ይስሐቅ ስናጠና ከእርሱ ጋር ተያይዞ የምናገኘው ጒድጓድን መቆፈሩ ነው። አብርሃም መሠዊያን በመሥራት ሲታወቅ፣ ያዕቆብ ደግሞ ወደ ፊት እንደምናጠናው ድንኳን በመትከሉ ይታወቃል። ይስሐቅ ግን ጒድጓድ በመቆፈሩ ነው ታዋቂ የሆነው። ይስቅ ከአቢሜሌክ ጋር ሰላምን ስለ ማድረጉ የሚያወሳው ደግሞ ከቁጥር 26 እስከ 29 ያለው ነው። ይስቅ ከገሬራ ሰዎች ጋር ሲነጋገር ደካማ መስሎ ቢታይም የገሬራ ንጉሥ አቢሜሌክ ከእርሱ ጋር መልካም ግንኙነት ለመፍጠር ወደ ብሔርሳቤ መምጣቱ በጣም የሚያስገርምና ልብን የሚመስጥ ነው። ይስቅ በዚያች ምድር የነበረው ተጽዕኖ እርሱ እንደሚያስበው በደካማነቱ የሚንጸባረቅ ሳይሆን እግዚአብሔር ከእርሱ ጋር እንደሆነና ሀያ ልምሶ መሆኑን እንመለከታለን። ቁጥር 34ና 35 የመጨረሻው ጥቅሳችን ነው። ኤሳውም አርባ ዓመት ሲሆነው የኬጢያዊ የብኤርን ልጅ ዮዲትን፣ የኬጢያዊ የኤሎንን ልጅ ቤስሞትንና ሚስቶች አድርጎ አገባ እነርሱም የይስሐቅንና የርብቃን ልብ ያሳዝኑ ነበር ይላል። በሚቀጥሉት ምዕራፎች ስለ ያዕቆብና ስለ ሥራው በአጠቃላይ ስለ ምስክርነቱ እናጠናለን። አሁን በቀረን ጊዜ ደግሞ ጌታ መንፈስ ቅዱስ ከምዕራፍ ሰባት የሚያስተምረንን አብረን እንመለከታለን። ይህ ምዕራፍ ወገኖቼ ያዕቆብና ርብቃ በማታለል የይስሐቅን ባርኮት መቀበላቸውን ርእስ ያደረገ ምዕራፍ ነው። ይስሐቅ ባርኮቱን ለመስጠት ያሰበው ለያዕቆብ ወንድም ለኤሳው ነበር። ያዕቆብ የአባቱን የይስሐቅን ባርኮት በጣም እፈልገው ነበር። እግዚአብሔር ለእናቱ ታላቁ ለታናሹ ይገዛል ብሎ ቃል እንደ ገባለት ያውቃል። እግዚአብሔር በረከት የእርሱ እንደሆነ አስቀድሞ የታወቀ ነው። ነገር ግን ያዕቆብ እግዚአብሔርን አላመነም። እናቱም ርብቃ እግዚአብሔር ለልጇ በረከትን እንደሚሰጥ አላመነችም። አባታቸውም ይስሐቅ እግዚአብሔርን አልጠበቀም። ይህ ባይሆን ኖሮ ያዕቆብን አልፎ ኤሳውን ለመባረክ ባልሞከረ ነበር። ነገር ግን ስሜቱንና ፈቃዱን ከእግዚአብሔር ቃል ይልቅ ተከተለ። ያዕቆብ፣ ወገኖቼ፣ የልጅነት መብቱን ለማስከበር የተጠቀመው መንገድ መቼም ቢሆን በማንኛውም ሁኔታ ተቀባይነት የለውም። የተጠቀመበት መንገድ ማጭበርበርና ማታለል ነበረ። አድራጎቱ ክብር የማይገባው ነው። እግዚአብሔር አብርሃምና ሳራ ባጋርና በእስማኤል ጉዳይ ያጠፉትን ጥፋት ዝም ብሎ እንዳላለፈ ሁሉ የያዕቆብንና የርብቃንም ስህተት በዝምታ አያልፎም። እግዚአብሔር ያዕቆብን የማጭበርበርንና የማታለል ዘዴን አልተጠቀመበትም። ምዕራፉን እያጠናን በሄድን መጠን እንደምንረዳው ያዕቆብ በሠራው ኀጢአት መጠን ሲከፍል እንመለከታለን። በምዕራፍ ሀያ ስድስት መጨረሻ ላይ እንደ ተመለከትነው ወገኖቼ ኤሳው አርባ ዓመት ሲሞላው ሁለት ኬጥያዊ ሴቶችን አግብቷል። ይህም ይስሐቅንና ርብቃን ያሳዘነ ነገር ነው። ስለሆነም ያዕቆብ ከኬጥያውያን ወይም ከፍልስጤማውያን እንዳያገባ ይስሐቅ ከአብርሃም ቤተሰብ ሚስትን እንዳገኘ እርሱም ወደዚያ መልአክ እንዳለበት አሰቡ። ይስሐቅ ኤሳውን እንደሚባርከው ቃል እገባለት ከቁጥር አንድ እስከ አራት ይህንም መመልከት ይቻላል። ይስሐቅ ታላቅ ሰው እንደ ነበረ ከአሁን በፊት ተመልክተናል። አቢሜሌክና ፍልስጤማውያን ይስሐቅን ስለ ፈሩ እሱ ያለበት ድረስ መጥተው የሰላም ውል ተዋውለዋል። ይስሐቅ ታጋሽና ሰላም ወዳድ ቢሆንም ታዋቂና ኃይለኛም ነበር። በዚህ ስፍራ እንደምንመለከተው የአብርታቱ ከርቶት ደካማ ሆኗል። ይስሐቅ በሕይወት ዘመኑ ኤሳውን ሲያቀርበው፣ ርብቃ ደግሞ ያዕቆብን ትመርጥ ነበረ ኤሳው አዳኝ ነበር። ወደ ጫካ እየሄደ ድኩላ ወይንም ሌላ አውሬ የገለው ያመጣና አባቱን ይመግብ ነበር። ያመጣውንም አርዶና ጠባብሶ አባቱ እንደሚወደው ያቀርብለት ነበር። አባቱም በዚህ ደግሞ ደስ ይለው ነበር። አሁን ግን ይሳቅ አረጀ ስለሆነም የሚመርጠውን ልጁን ኤሳውን ሊባርከው ወደደ። እግዚአብሔር ታላቁ ለታናሹ ይገዛል ያለውንም አሳምሮ ያውቃል። ነገር ግን ይህን የእግዚአብሔርን የተስፋ ቃል ወደ ጎን ትቶ የሚወደውንና የሚያቀርበውን ኤሳውን ሊባርክ ፈለገ። እዚህ ላይ ልብ በሉ ወገኖች፣ የእግዚአብሔር የተስፋ ቃል ወደ ጎን ሲጣል ስለሆነም ኤሳውን ወደ አደን ሄዶ አድኖ እንዲያመጣና እርሱ እንደሚወደው ሰርቶ እንደሚያበላው አዘዘው። በዚህም በረከቱን ሊሰጠው ተዘጋጀ። ይህ ቤተሰብ ምን አይነት መገለጥ አገኘው ሊል ነው። በአብርሃም ቤተሰብ መካከል የነበረውን አለመስማማትና አለመግባባት ታስተውላላችሁን? በአጋርና በእስማኤል ምክንያት ከፍተኛ አምባጓሮ ነበር የተፈጠረው። አሁንም በዚህ ቤተሰብ በይስሐቅና በርብቃ እንዲሁም በልጆቻቸው መካከል አለመግባባት እየተፈጠረ ነው። ርብቃ ይስሐቅን ለማታለል ከያዕቆብ ጋር ስለ ማሴሯ የሚያወሳው ክፍል ደግሞ ከቁጥር አምስት እስከ ስምንት ያለው ነው። ርብቃ የሰማችውን አጋና ነበር የተናገረችው። ያዕቆብን ስለምታቀርበው ይህን አታላይ ሐሳብ አቀደች። ይህ ደግሞ ፈጽሞ አጭበርባሪነት ነው። በዝምታ የሚታለፍም አይደለም። እግዚአብሔር ለትውልድ እንዲተላለፍ በታሪክ እንዲመዘገብ ቢፈቅድም የሚያወግዘውና የሚቀጣው ትልቅ ጥፋት ነው። በዚህ ስፍራ የሚደረገውን ነገር አስተውሉ ወገኖቼ። ኤሳው ከሚያዘጋጀው ጣፋጭ ምግብ በጣም ያነሰ ነገር ግን እሱኑ መስሎ የተዘጋጀ ምግብ ሊቀርብ ነው። ርብቃ ቀጥላ እንዲህ አለች። ወደ መንጋ ሄደ፣ ሁለት መልካም ጠቦቶች አምጣልኝ። እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ። ለአባትህም ሳይሞት እንዲባርክ ይበላ ዘንድ ታገባለታለ። ያዕቆብም ርብቃን እናቱን አላት እነሆ ኤሳው ወንድሜ ጠጒራም ሰው ነው፣ እኔ ግን ለስላሳ ነኝ ሲል ይናገራታል። ከቁጥር ዘጠኝ እስከ አስራ አንድ ያለውን ልብ ይሏል። ኤሳው የአደን ሰውና ቁጡ ሰው ነበር፣ እንዲሁም ጸጉራም ሰው ነበር። ቁጥር አስራ ሁለት ምናልባት አባቴ ቢዳ ስሰኝ በፊቱ እንደሚዘብት ሆናለሁ፣ መርገምንም በላይ አመጣለሁ፣ በረከትንም አይደለም አለ ይላል። እንደሚያታልል ሰው መምሰል ሳይሆን አታላይ ሰው ነው የሆነው። ከቁጥር 13 እስከ 17 ያለውንም ተመልከቱ። ርብቃ በያዕቆብ አንገትና እጆች ላይ የጠቦቶቹን ለምድ ያደረገችው ምናልባት ይስሐቅ የዳሰሰው እንደሆነ ኤሳው ነው ብሎ እንደሚባርከው በማለት ነው። ምክንያቱም ኤሳው ጸጉራም ሰው ነበርና፣ ጠረኑን ያሸተተ እንደሆነ ምብላ የኤሳውን ልብስ አልብሳው ነበረ። ሴራው ሰመረ። ያዕቆብ አባቱንም ስለማታለሉ የሚያወሳውን ክፍል ደግሞ ከቁጥር አሥራ ስምንት እናነባለን። እንዲህ ይላል፣ ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማነ አለው። ድምፁ የኤሳው ድምፅ አልነበረም። ቁጥር አሥራ ዘጠኝና ያን ተመልከቱ። ያዕቆብም አባቱን አለው፣ የበኩር ልጅህ እኔ ኤሳው ነኝ። እንዳዘዝከኝ አደረግሁ። ነፍስህ ትባርከኝ ዘንድ ቀናበልና ተቀመጥ ካደንኩትም ብላ ይስሐቅም ልጁን ልጄ ሆይ እንዴት ፈጥና አገኘኸው? አለው። እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለው። በዚህ ክፍል በትክክል ለማስተዋል እንደምንችለው ወገኖቼ፣ ይህ ልጅ ያዕቆብ ከልቡ አጭበርባሪ ነው የሆነው። ይህን ዐይነት ማጭበርበር አጥባቂ ሃይማኖተኞች ነን በሚሉት መካከል እንኳን ልታገኙ ትችላላችሁ። ዛሬ ዛሬ እግዚአብሔር እንደሚመራቸው ይናገራሉ ነገር ግን በእስር ቤት የሚጥል ወንጀልን ይሠራሉ። ነገር ግን እንደ ጥሩ ሃይማኖተኞች እየጸለዩ ይህ የእግዚአብሔር ፈቃድ ነው ሲሉ ግን ከቶውኑ አያፍሩም። ያዕቆብ በዚህ ስፍራ ልክ እንደነዚህ አስመሳዮች አጭበርባሪ ነው የሆነው። እግዚአብሔር ከእንደዚህ ዐይነት የማታለል ሥራ ጋር ከቶ አይተባበርም። ወዳጆቼ ዛሬ በምን ዐይነት ሕይወት እየተመላለስን ነው? የእግዚአብሔር ሰው ፍጹማን ሆነን እንደ ፈቃዱ ወይንስ እንደ ያዕቆብ እያጭበረበርን? እግዚአብሔር እንደሚወደው እንድንኖር ጸጋውን ያብዛልን። ደህና አደሩ።